በአማራ ክልል በጎንደር መተማ መስመር አምስት ኪሎ ሜትር ርቀት ላይ ማንም ሰው ትጥቅ ይዞ መንቀሳቀስ አይቻልም ተብሏል። ዛሬና እሱን እንዲነግሩ ነበረ ውሳኔው ለምንድን ነው የተላለፈው የሚለውን ውሳኔ የተላለፈው ያው የህብረተሰቡን ጤንነትና ድህንነት ከመጠበቅ አንጻር ነው። ያው ሌላ ፍላጎት የለውም ውሳኔ። ምክንያቱም ከመተማ እስከ ጎንደር ያለው ያው ኢንተርናሽናል መስመር ነው እና ይሄ መስመር ደግሞ ህገ ወጥ የሆኑ ሰዎች በተለያየ መንገድ የተደራጁ ሰዎች መኪና እያስቆሙ የሚገሉበት፣ የሚዘርፉበት፣ ሀንግ የሚያደርጉበት የተለያየ ወንጀል የሚፈጸምበት ነው። መኪናዎች በጥይት ይመታሉ፣ ሰዎች ይታፈናሉ፣ ዘለው በዚያ ቀጠና ውስጥ ይገባሉ። ስለዚህ የዜጎች ህይወት አደገኛ ሁኔታ ውስጥ በዚያ ቀጠና ውስጥ ወድቋል ማለት ነው። ስለዚህ ከዚህ መነሳት ይህን ኢንተርናሽናል ሩት ለተጠቃሚዎች ወይም ደግሞ ለሚፈልገው ዓላማ ክፍት ማድረግ አለብን። የመንግስት አንዱ ኃላፊነትና ግዳጅም ይሄ ነው። ስለዚህ እነኚህ ጥፋተኞች በዚያና በዚህ በዚህ መንገድ እየተጠቀሙበት ስላለ አንደኛ መንገዱ ሴፍ ማድረግ ነው። ሁለተኛ እዚያ አካባቢ ጥቃት እንዳይደርስ እና እንዲህ አይነት ግለሰቦች ደግሞ ታጥቀው ከተገኙ ደግሞ ለዚህ ዓላማ መሆኑ ታውቆ ደግሞ መንግስት አስፈላጊውን ክትትል አድርጎ እርምጃ ይወስዳል። ዋነኛ ዓላማው ይህንን አካባቢ ነጻ ከማድረግ አንጻርና እንቅስቃሴው ደግሞ ያው ቀደም ሲሉ ነበረው የተሻለና ደህና ሁኔታ እንዲቀጥል ለማድረግ ታስቦ ነው። ከዚህ ውጭ የተለየ ዓላማና ፍላጎት የለውም። እንግዲህ እስከ መቼ ነው የሚቆየው የተባለው ክልከላ ይሄ በሳምንታት ሊቆይ ይችላል። የሚታዩ ምልክቶች ደግሞ ካስተካከሉና ካልጠሩ ደግሞ ያው ወደ ወር ሊሸጋገርና ሊቀጥል ይችላል። በዚህ ሁኔታ ደግሞ ለውጥ ካላመጠና ካልታረመና ካስተካከለ ደግሞ ሁኔታዎች ያኔ አመራሩ ቁጭ ብሎ ያየዋል። ለሁኔታ ይመጡ ውሳኔ ደግሞ ይወስናል ማለት ነው። በሁመራ መስመርም እንደዚሁ ተመሳሳይ ክልከላ ተደርጓል ተብሏል። ጎንደር ከተማም፣ ማንኛውም ሰው ከጸጥታ አካላት ውጭ መሳሪያ ታጥቆ መንቀሳቀስ አይቻልም ተብሏል። ጎንደር ከተማ ብቻ ነው? ሁመራ ከተማንም ያካትታል? ሁመራ መስመር ሲባል የትኛውን ነው? አዎ እንግዲህ ሁመራ ከኔ በላይ አንቱ ታውቀዋለህ፣ የት አካባቢ እንዳለ አቀዋለ ረ ከአማራ ክልል አዊ መንግስት ጋር ተያይዘ ሰጠ ውሳኔና ያው የጸጥታ ስራ ነው። ስለዚህ ያን መስመር ሴት ለማድረግ ነው፣ ነጻ እንቅስቃሴ እንድኖር ለማድረግ ነው። እዚያም አካባቢ በዚህ መንገድ የገለጽኩልህ በዚኛውም ቀጠን አለ ሶ ችግሩ ተመሳሳይነትና ተያያዥነት አለ። ሁለተኛ ወንጀል ፈጽመው ይህንን ድርጊት ፈጽመው ጎንደር ከተማንም እንደ መደበቂያ እንደ መሽድም የሚጠቀሙ ወገኖች አሉ፣ ሀይሎች አሉ። ስለዚህ በተመሳሳይ ሁኔታ ተግባራዊ ለማድረግ እና ህጋዊ እርምጃ ለመውሰድ የትኛውም መሳሪያ ያው የመታጠቅ መብቱ እንደተጠበቀ ሆኖ ግን ደግሞ ጎንደር እንደምታውቀው ቱሪስት ከተማ ነው፣ የቢዝነስ ከተማ ነው፣ የህዝብ ብዛት ያለበት ከተማ ነው። ስለዚህ ከህጋዊና የመንግስት አጣቂዎች ውጭ ሌላው በግል ባለ ንብረት እና መሳሪያ እዚያ አካባቢ ታጥቆ መንቀሳቀሱ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል እና በዚያ መንገድ ነጻ እንቅስቃሴ የሀገራችንን ኢሜጅ ሊያበላሽ ይችላል። ስለዚህ ከዚያ አንጻር እነ ሁኔታዎች እርምጃ መውሰድ አስፈላጊ ሆኗል። ጎንደር ከተማ በዚያ መንገድ ነው። በትክል ድንጋ መስመር እንደሆነ የተወሰኑ ውሳኔ ከዚያ አንጻር ነው። ትክል ድንጋይ ሲሉኝ በሁመራ መስመር ማለት ነው። ሁመራ ዳንሻ፣ በሁመራ መስመር ማለት ነው። ወደ ሁመራ የሚሄደው ዋነኛ መስመር ማለት ነው። ግን እንደዚህ አይነት ይዘው የተገኙ ሰዎች እርምጃ ይወሰድባቸዋል። አብሶሉት ይወሰዳሉ። ከህዝቡ ደህንነትና ጥቅም በላይ የሚከበር ግለሰብ አይኖርም። ስለዚህ ወታደራዊ እርምጃ ነው የሚወሰድባቸው ወይስ ይታሰራሉ፣ ወይስ ምንድን ነው የሚሆነው እርምጃው? እሱ እንግዲህ ያው በህጉ የሚመለስ ይሆናል። በዚህ የተቀመጠ ህግ አለ። ስልጣን የተሰጠው አካል አለ። ሰው ህብረተሰቡ ይሄን አውቀዋል። ዋና አላማው ደግሞ ያው ህብረተሰቡ የዘላቂ ሰላም እንዲኖረ ለማድረግ ነው ሶ እንዳይኖር የሚፈልጉ ደግሞ ሀይሎች ካሉ ደግሞ ይህን አስቀድመው እንዲያውቁት እና ለዚህ ህግ ተገዥ እንዲሆኑ ለማድረግ ነው። ምን ይወሰዳል? ያው ህጉ የሚለው ነገር ይወሰዳል። በመጨረሻ ግን እንግዲህ ከዚህ ከክልከላው ጋር ተያይዞ የሰዓት ላፊ ገደብ ተጥሏል ማለት እንችላለን? በእነዚህ አካባቢዎች ላይ የሰዓት ላፊ ገደብ አልተጣለም። አስፈላጊ ሆኖ ከተገኘ እና በእንቅስቃሴው ከዚያ ጋር የሚሄድ ነገር ሆኖ ከታየ እዚያ ያለው አካል ሊወስን ይችላል። አሁን ግን ዞሮ ዞሮ እስከዚህ የሚለጥጥ እና ምሳሌ የለም። እሺ፣ ብርጋዴ ልጆን አላሳምኖ ጽጌ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ።